ከኤስቤስ አማርኛ ጋር ኖት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሀገርኛ ሪፖርት ኮሮና ቫይረስ ምክንያት ተራዝሞ የነበረው የስድስተኛው ሀገራዊ ምርጫ ዘንድሮ ቅድመ ሁኔታዎችን አሟልቶ ማካሄድ እንደሚችል የጤና ሚኒስቴር አርብ መስከረም ስምንት ቀን ሁለት ሺ አስራ ሶስት አመተ ምህረት ለሕዝብ ተወካዮች ምክር ቤት ምክር ሀሳብ ማቅረቡን ከፓርላማ ያገኘነው ዜና ያመለክታል። ምክር ቤቱ በዚሁ ጉዳይ ላይ በአስቸኳይ በጠራው ስብሰባ እንደመከረው የኮሮና ቫይረስ ወረርሽኝ እየቀነሰ ባይሆንም ዓለም አቀፉ የጤና ድርጅት ደብሊዩ ኤች ኦ ያስቀመጣቸውን መስፈርቶች በተግባር ላይ በመዋል ምርጫን ብቻ ሳይሆን ትምህርት ቤቶችንም መክፈት እንደሚቻል ዜናው ጨምሮ ያስረዳል። በውይይቱ ወቅት የቀጣይ ወራት ትንበያ፣ በበሽታው የሚያዙ ሰዎች ቁጥር፣ የሞት ቁጥርና ወረርሽኙ ከፍተኛው ጣሪያ የሚደርስበት ጊዜ በዋናነት የሚወሰነው በአካላዊ መራራቅ እንደሆነም በአፍና አፍንጫ መሸፈኛ ጭምብል በተግባር በሚገለጽበት መሆኑ ተገልጿል። የጤና ሚኒስቴር እንደገለጸው ሀገራዊ ምርጫን የማካሄድ ሂደት ውስጥ በርካታ ዓለም አቀፍ ተሞክሮዎች በዝርዝር ምልከታ ውስጥ እንደገቡም ተጠቅሷል። በወረርሽኙ ውስጥ ምርጫ የተካሄደበትና የተላለፈበት ስለመሆኑ በሪፖርቱ ቀርቦ በእኛ ሀገር ግን ምርጫው እንዲተላለፍ ውሳኔ መተላለፉን የጤና ሚኒስቴር አስታውሷል። ወረርሽኙ አሁንም ከፍተኛ የጤና ስጋት ቢሆንም ቀደም ሲል ከነበሩት ልምዶች አንጻር ስርጭቱ ከፍተኛ አለመሆኑ፣ ወረርሽኙ ከዓለም ሕዝብ ጋር ረዘም ላለ ጊዜ እንደሚቆይ ከግንዛቤ ገብቶ ምርጫን ማካሄድ የሚቻልበት ሁኔታ መኖሩን የጤና ሚኒስቴር ማስታወቁን መንግስታዊ የዜና አገልግሎት አስታውቋል። በዚሁ መሰረት የተራዘመው ስድስተኛው ሀገራዊ ምርጫ በሁለት ሺህ አስራ ሶስት ዓመተ ምሕረት ይካሄዳል ተብሎ እንደሚጠበቅ ውሳኔው አመልክቷል። በሌላም በኩል በፌዴራል መንግስት እንደተካሄደ የማይቆጠር የማይጽናና ሊተገበር የማይቻል ምርጫ በትግራይ ከተካሄደ በኋላ የትግራይ ክልል በአሁኑ ጊዜ የፌዴራል መንግስት መስከረም ሰላሳ ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት የሚያበቃ ስለሆነ ጊዜያዊ የሽግግር መንግስት መቋቋም አለበት በማለት እየወተወተ ይገኛል። የሽግግር መንግስቱንም የፌዴራሊስት ኃይሎች የሚባሉት የተቃዋሚ የፖለቲካ ቡድኖች እንደሚመሰረቱት የህዝባዊ ወያነ ሓርነት ትግራይ አንጋፋ የአመራር አባላት በመናገር ላይ ናቸው። በዚህ የህወሀት ንግግር ላይ ባለፈው ሰኞ ወደ ገበያ የገባውን አዲሱን የብር ለውጥ በስራ ላይ መዋል የለበትም የሚል ሀሳብ ፈጽሞ አልተሰነዘረም። ምንዛሬው ወቅታዊ ነው ተብሎም አልተገለጸም። ህወሀት በክልሉ ዜና ማሰራጫ የሚያስተላልፈው ስለ አዲሱ የብር ኖት ለህትመት ወጣ የተባለው ሶስት ነጥብ ሰባት ቢሊዮን ብር እጅግ የተጋነነ መሆኑን ብቻ ነው። የገንዘብ ምንዛሬው በግልም በመንግስትም ባንኮች በሁሉም ክልሎች ከዛሬ ሰኞ መስከረም አስራ አንድ ቀን ሁለት ሺ አስራ ሶስት ዓመተ ምህረት ጀምሮ በስፋት እንደሚሰራጭም ተገልጿል። ምንዛሬ ከተጀመረም ሰንበት በት ማለቱ ተገልጿል። የብሔራዊ ባንክ ምንዛሬውን ተከትሎ በየጊዜው መግለጫ እየሰጠ ሲሆን በቅርቡም ከአንድ ነጥብ አምስት ሚሊዮን ብር በላይ ሽያጭ ያላቸው ድርጅቶች ህጋዊ ሰነድ እስካቀረቡ ድረስ ገንዘባቸውን መቀየር እንደሚችሉ ተገልጿል። አንድ ግለሰብ እስከ አንድ ነጥብ አምስት ሚሊዮን ብር ድረስ ገንዘብ ወደ ባንክ ለማስገባት ይዞ መጓጓዝ እንደሚችልም ባንኩ ገልጿል። ይህም ቢሆን እንደ ሶማሌ፣ ጅቡቲ እና ሱዳን ከመሳሰሉ የውጭ ሀገራት የኢትዮጵያ ብር ወደ ሀገር ውስጥ ማስገባት የማይቻል መሆኑ በአጽንኦት ተነግሯል። በመጪው ቅዳሜ መስከረም አስራ ስድስት ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት የሚከበረው የደመራ በዓል በዘመናዊ መልክ ተገንብቶ ባለቀው በመስቀል አደባባይ እንደሚከናወን ተገለጸ። የመስቀል አደባባይ ግንባታ ለደመራ አይደርስም ተብሎ ከፍ ያለ ድምፅ ሲያሰሙ የነበሩ አባላት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማቲያስ ከአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ጋር ሐሙስ መስከረም ሰባት ቀን ባደረጉት ጉብኝት ስፍራው በዓሉን ለማክበር ዝግጁ መሆኑን ፓትሪያርኩ አብስረዋል። በዚህ ወቅትም በዓሉ የሚከበረው አነስተኛ ቁጥር ባላቸው ምዕመናን መሆኑንም ፓትሪያርኩ ጨምረው ተናግረዋል። የብሔራዊ ምርጫ ቦርድ በኦሮሞ ነጻነት ግንባር ኦነግ የአመራር ውዝግብ ጉዳይ ላይ የግንባሩን የመተዳደሪያ ደንብ እና የፓርቲዎች መቋቋሚያ ሕግን መሰረት አድርጎ ጉዳዩን በመመርመር ውሳኔ እንደሚሰጥ መንግስታዊ የዜና አገልግሎት አስታወቀ። በአዲስ መልክ በነ አቶ አራርሶ ቢቂላ የሚመራው አዲሱ የኦነግ አመራር ቡድን የቀድሞውን የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳዊድ ኢብሳን ማገዱን የብሔራዊ ምርጫ ቦርድ ደብዳቤ እንደደረሰው አስታውቆ እስካሁን ከአቶ ዳዊድ ኢብሳ የቀረበ አቤቱታ አለመኖሩን የምርጫ ቦርድ መግለጹ መንግስታዊ የዜና አገልግሎት ጨምሮ አስታውቋል። እነ አቶ አራሶ ቢቂላ አቶ ዳውድን ከኃላፊነት ያስወገዱት የመተዳደሪያ ደንቡ ጥሰዋል፣ የዲስፕሊን ጥሰትም ፈጽመዋል በሚል መሆኑ ተጠቅሷል። አቶ ዳዊድ የፓርቲው ስነምግባር ደንብ በመጣፍ ከሰላማዊ ትግል ውጭ ሲንቀሳቀሱ ተገኝቷል ተብለውም እንደ ተወቀሱ ለምርጫ ቦርድ ከተጻፈው አቤቱታ ለመረዳት ተችሏል። ከአዲሱ የገንዘብ ለውጥ ጋር ተያይዞ የቤት የተሽከርካሪ እንዲሁም እንደ ወርቅ በመሳሰሉ የከበሩ ማዕድናት ግዥና ሽያጭ መሰነዶች ምዝገባና ማረጋገጫ ድርጅት እንዳይከናወን ለጊዜው መታገዱ ተገለጸ። ይህ የሆነውም ገንዘብን ለመለወጥና በጥሬ ዕቃ ለማከማቸት የሚደረገውን ሩጫ ለመክታት ነው ተብሏል። የሚመለከተው አካል የንብረት ዝውውርን ለጊዜው ሕጋዊ ምዝገባና ማረጋገጫ እንዳይሰጣቸው መደረጉን ገንዘብ ሚኒስቴር እና ብሔራዊ ባንክ አስታውቀዋል። የውሳኔ ለተወሰኑ ቀናት ቢሆን ሕገወጥ በሆነ ገንዘብ ቤት፣ መኪና፣ በጌጣጌጥ መልክ ገጽቶ ንብረቱን ማስቀመጥ የማይቻል ያደርገዋል ተብሏል። በቤኒሻንጉል ጉሙዝ ክልል ከባጉሜ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ የተፈጠረውን የጸጥታ መደፍረስ ተከትሎ በስም ያልተጠቀሱ በአካባቢው የሚንቀሳቀሱ ኃይሎች በሰውና ንብረት ላይ ጉዳት ማድረሳቸው ተዘግቧል። አንድ የውጭ መገናኛ ብዙሃን ዘጋቢ በገለጸው መሰረት ባለፈው ሰሞን በተፈጠረው የጸጥታ መደፍረስ አንድ መቶ ሃያ ሰዎች እንደሞቱ አስታውቋል። ይኸው ዘጋቢ ግን ለሌላ የዜና አውታር የተገደሉት ሰዎች ሰላሳ ብቻ መሆናቸውን ገልጸዋል። በፖሊስ በኩል የሟቾችን ቁጥር ከመስጠት ተቆጥቦ የሞቱ ሰዎች መኖራቸውን አምኗል። እስካሁን በይፋ በክልሉ አካባቢ ከአስር በላይ ሰዎች እንዳልሞቱ ተገልጿል። በሌላም በኩል ሁኔታዎችን በቁጥጥር ስር ለማዋል የተሰማራው የመከላከያ ሰራዊት ወደ ሶስት መቶ የሚጠጉ የታጠቁ ኃይሎች በቁጥጥር ስር መዋላቸውን ፖሊስ ገልጿል። በቤኒሻንጉል ጉሙዝ የጸጥታ መደፍረስ ከግድቡ ጋር የተያያዘ ሊሆን ስለሚችል በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ ከፍተኛ የልዑካን ቡድን ቅዳሜና እሑድ በክልሉ ጉብኝት አድርጎ ለእነዚህ የጥፋት ኃይሎች ሽፋን ይሰጥ የነበሩ የመንግስት ታላላቅ ኃላፊዎች ላይ ጥብቅ እርምጃ እንዲወሰድ ተወስኗል። በዚሁም ባለፈው ከአርቲስት አጫሉ ሞት ጋር ተያይዞ በኦሮሚያ እንደተደረገው አይነት የውስጥ አመራሮችን ለማጥራት እርምጃ እየተወሰደ እንደሚገኝ ተገልጿል። በዚህም የወረዳና የቀበሌ አመራሮች ውስጥ የተሰገሰጉ የውስጥ አርበኞች ይመነጠራሉም ተብሏል። በክልሉ የጸጥታ ኃይልም ውስጥ እያገለገሉ አይተው እንዳላዩ በሚሆኑት ላይ እርምጃ ይወሰዳልም ተብለዋል። ኤስ ቢ ኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ፣ ላይክ ያድርጉ